የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ ኢትዮጵያን ጨምሮ ስድስት አጋዥ አገሮችን ያሳተፈ በስደተኞች ጉዳይ ላይ የዓለም መሪዎች ጉባኤ እያካሄዱ ነው። በተባበሩት መንግስታት አመታዊ ጠቅላላ ጉባኤ በሁለት አባል አገሮች የተፈረመ የስደተኞችና ከተለያዩ አገሮች የፈለሱ ሰዎችን አዋጭ በዓለም ዙሪያ ስደተኞችና ፍልሰተኞችን ለመንከባከብ የሰዎችን መፈናቀል ለመቀነስ ያስባል ይላል መንደርደሪያው። ሄኖክሰማ ግዜር ነው ከኒውዮርክ ያጠናቀረው። ኢትዮጵያ በዩናይትድ ስቴትስና የተባበሩት መንግስታት ድርጅት በስደተኞች ጉዳይ በዛሬው ዕለት በፕሬዚዳንት ባራክ ኦባማ እንዲሁም በዋና ጸሐፊ ባንኪሙን በመካሄድ ላይ ያለው ጉባኤ በባለ ድርሻነት ከተመረጡ ስድስት ሀገሮች አንዷ ናት። ዮርዳኖስ፣ ካናዳ፣ ሜክሲኮ፣ ሶሪያና ስዊድን በዚህ የመሪዎቹ ውይይት አስተባባሪዎች ሆነዋል። በትናንትናው ዕለት በአንድ መቶ ዘጠና ሁለት የተባበሩት መንግስታት ድርጅት አባል ሀገራት የተፈረመውን የስደተኞችና የፍልሰተኞች ስምምነት እንዴት እንደሚተገብሩት በዛሬው ዕለት መሪዎቹ በመወያየት ላይ ናቸው። የኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በትናንትናው ዕለት ባደረጉት ንግግር ጉዳዩ ወቅታዊና የተቀናጀ ምላሽን የሚጠይቅ እንደሆነ አሳስበዋል። እንዳትሳሳቱ፣ በአስቸኳይ ተጨማሪ ጥረቶች ያስፈልጋሉ። አሁን እኛ እዚህ በተሰበሰብንበት ሰዓት 21 ሚሊዮን ዓለም አቀፍ ድንበሮችን አቋርጠው የሸሹትን ጨምሮ በ65 ሚሊዮን የሚገመቱ ሰዎች ከቤታቸው በኃይል ተፈናቅለዋል። የአፍሪካ ቀንድ በርካታ ስደተኞችና ፍልሰተኞች የሚመነጩበትና በግጭት ጦርነትና አፋኛ አገዛዞች ዜጎች ከቀያቸው የሚሸሹበት አካባቢ ነው። ላለፉት 20 ዓመታት በእርስ በርስ ጦርነት ስትታመስ የቆየችው ሶማሊያ በሕዝብ የተመረጠ መንግሥት መስርታ ሁኔታዎች እየተሻሻሉ ቢመጡም ለዘመናት የቆዩ የጦርነት ግጭትና ተያያዥ የምጣኔ ሀብት እንዲሁም የተፈጥሮ አደጋዎች ሚሊዮኖችን ያሰደደባት ሀገር ነች። ኤርትራ በበኩሏ በተለይ ወጣት ዜጎቿ ሕይወታቸውን በሕገ ወጥ አዘዋሪዎች እጅና በባህር ላይ አደጋዎች የሚያጡባት የአፍሪካ ቀንድ ሀገር ናት። የፕሬዚዳንት ኢሳያስ አፈወርቂ የፖለቲካ አማካሪ አቶ የማነ ገብረአብ ለመንግስታቱ ድርጅት ባሰሙት ንግግር የመንግስታቸውን አቋም አንጸባርቀዋል ኤሪትሪያ ቢሊቭስ ዛት ኤቭሪ ኔሽን ሃዝ ፕራይመሪ ሪስፖንሲቢሊቲ ቱ ፕሮቫይድ ሴፍ ሲኪዩር ኤንድ ዲግኒፋይድ ላይፍ። ኤርትራ የሁሉም አገሮች ተቀዳሚ ዓላማ የዜጎቻቸው ደህንነትና ሰብአዊ ክብር የሚጠበቅበት ሕይወት በገዛ አገራቸው ማረጋገጥ ነው ብላ ታምናለች። እናም በሌሎች አገሮች ዕድል እንዲያገኙ ማገዝ መሆኑን። ይሁንና አገሮች በተለይም ደግሞ በማደግ ላይ ያሉ አገሮች ሰላምና ዘላቂ ልማትን ማረጋገጥ የሚጠይቀውን ግዙፍ ፈተና ለመወጣት እገዛና ትብብር ይሻሉ። በሰሜናዊ ኬንያ የሚገኙ የሶማሊያ ስደተኞች ጉዳይ ዓለም አቀፉን ማህበረሰብ ያሳሰበ ሆኗል። ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ ናይሮቢ ያሳለፈችው ውሳኔ እንደማይቀለበስ ያስታወቁት የኬንያ ምክትል ፕሬዚዳንት ዊልያም ሩቶ ስደተኞችን ማስጠጋት ለኬንያ የጸጥታ ራስ ምታት እንደሆነባት ገልጸዋል። የጅቡቲ የገንዘብና ምጣኔ ሀብት ሚኒስትር ሙሳ ዳዋሌ ሀገራቸው በአፍሪካ ቀንድ ፍልሰተኞችን በማስተናገድ ላይ እንደምትገኝ ገልጸው ለችግሩ መፍትሄ ለማበጀት ሰዎች ከቀያቸው ሳይፈናቀሉ መተባበር እንደሚያሻ፣ ካልሆነ ግን ከቁጥጥር ውጭ እየወጣ እንደሚሄድ ገልጸዋል። እጅግ ከፍተኛ ቁጥር ያለውን ተፈናቃይ ሕዝብ አስመልክቶ በዓለም አቀፉ ማኅበረሰብ አጀንዳ ልዩ ትኩረት የተሰጠው ጉዳይ ነው። ለቀውሱ በሚሰጠው ምላሽ ይልቁንም የሰብአዊ መብትና መሠረታዊ የሰው ልጆች ነጻነት ከበሬታን አስመልክቶ ልዩ ጥንቃቄ ማድረግና በአንጻሩም ለተግባራዊነቱ ተጨባጭ ግንዛቤ ማሳደርን ይጠይቃል። የዓለም አቀፉ ማኅበረሰብ በስደተኞችና ፍልሰተኞች እንቅስቃሴ የመጠጊያና ኑሮ የሚመሠረቱባቸው ሰፈሮችን በማቋቋም እንዲሁም ወደ የሀገራቸው የሚመለሱባቸውን ስራዎች ለማስተባበር የዓለም አቀፉ የፍልሰተኞች ድርጅት አይኦኤም በተባበሩት መንግስታት ድርጅት ስር እንዲዋቀሩ ወስኗል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ውሳኔው ጠቃሚና ወቅታዊ መሆኑን አስገንዝበዋል። ችሎታችንን ለማሻሻል በቢል ስዊንግ የሚመራውን ዓለም አቀፉን የፍልሰተኞች ድርጅት የተባበሩት መንግሥታት አካል እንዲሆን የተደረሰውን ውሳኔ ዩናይትድ ስቴትስ በደስታ ተቀብላለች። ይህ እርምጃ ጥረቶች ተደራራቢ የመሆናቸውን አጋጣሚ ያስቀራል፣ ወጪዎችም ወደ አንድ ጠቀሜታ ሰጪ ዘርፍ ላይ እንዲውሉ ያስችላል። የዛሬው የተባበሩት መንግሥታት ድርጅት ጉባኤ ይህን ይመስላል። በቀጣይነት የዓለም ጸጥታና ደህንነት እንደዚሁም የፖለቲካ መረጋጋትን የተመለከቱ ጉባኤዎች በይፋና በዝግ ጉባኤዎች ይከናወናሉ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ ከኒውዮርክ።